በቅርቡ በደቡብ ምዕራብ ኢትዮጵያ በተከሰቱ ግጭቶች ሳቢያ የተፈናቀሉትን ቁጥራቸው ወደ አንድ ሚሊዮን ለሚጠጉና ወደ ቀያቸው ለተመለሱትም ጭምር ተጨማሪ ድጋፍ እንዲሰጥ የተባበሩት መንግሥታት ድርጅት የስደተኞች ኮሚሽን ተማጽኗል። የዩኤንኤችሲአር ቃል አቀባይ ባባር ባሎክ ጄኔቫ ላይ የሰጡትን ገለጻ ተንተርሶ ሰለሞን አባተ ተከታዩን ዘገባ ያቀርባል። በደቡብና በኦሮሚያ ክልሎች አዋሳኝ አካባቢዎች በሚኖሩ ማህበረሰቦች መካከል ካለፈው ሚያዝያ አንስቶ በተነሱ ግጭቶች ሳቢያ ሲቪሎች ለመፈናቀል መገደዳቸውን ነው የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር ያስታወቀው። ግጭቶቹ የተስተዋሉት ከአንድ ዓመት በላይ ከዘለቀ ድርቅ በኋላ በተለያዩ የተፈጥሮ ሀብት ዙሪያ በተነሱ ውጥረቶች መሆኑንም ዩኤንኤችሲአር አክሎ ጠቁመዋል። ቤቶቻቸው ፊታቸው ላይ የተቃጠሉባቸውና የወደሙባቸው፣ ጎረቤቶቻቸው ለጥቃት የተነሱባቸው ሰላማዊ ሰዎች እላያቸው ላይ ካጠለቁት ልብስ በስተቀር የተረፋቸውና የያዙትም አንዳች ጥሪት ሳይኖር ለመሸሽ መገደዳቸውን መናገራቸውን የዩኤንኤችሲአር ቃል አቀባይ ባባር ባሎች ጀኔቫ ላይ ዛሬ የሰጡትን መግለጫ ጠቅሳ ሪፖርተራችን ማርጋሬት በሽር ዘግባለች። የኢትዮጵያ መንግሥት ባቀረበለት ጥያቄ መሠረት የመንግሥታቱ ድርጅት የስደተኞች ጉዳዮች ተቋም ለተፈናቃዮቹ አፋጣኝ ፍላጎቶች ምላሽ እየሰጠ መሆኑን ያመለከቱት ባሎች ኮሚሽነሩ በጌዴኦና በምዕራብ ጉጂ አካባቢዎች ሁለት የአፋጣኝ እርዳታ ሰጪ ቡድኖችን አሰማርቶ እየተንቀሳቀሰ መሆኑን አስታውቀዋል። ምንም እንኳ ሰዎች አሁንም እየተፈናቀሉና እየሸሹ መሆናቸውን ቢቀጥሉም ወደ ሁለት መቶ ሺህ የሚሆኑ ወደ ቀድሞ መኖሪያ አካባቢዎቻቸው መመለሳቸውን መንግሥቱ መግለጹን ባባር ባሎች አመልክተዋል። ሰዎች ወደ የቀድሞ ቀያቸውና መኖሪያቸው ሲመለሱ በራሳቸው ፈቃድ ብቻ ሰብአዊ ክብራቸውም እንደ ተጠበቀ መሆኑ እንዲረጋገጥ ዩኤንኤችሲአር እና ሌሎችም አጋሮች አሳስበዋል። በመመለሱ ጉዳይ ላይ የተለያዩ አመለካከቶች ቢኖሩም በአካባቢዎቹ ሁከት ሊያገረሽ ይችላል በሚል ስጋት ለመመለስ እያመነቱ ያሉ ሰዎችም መኖራቸውን የዩኤንኤችሲአር ቃል አቀባይ መግለጫ ይጠቁማል። ከተፈናቀሉት ብዙዎቹ የተጠለሉት በትምህርት ቤቶች፣ በሆስፒታሎችና በሌሎችም የመንግሥትና የሕዝብ ተቋማት ውስጥ መሆኑንም እዚያው የሚገኙት የዩኤንኤችሲአር ቡድኖች ገልጸዋል። ወደ ቀድሞ ቤቶቻቸውና ወደ የእርሻቸው ወይም ማሳቸው የተመለሱ ሰዎች ሲደርሱ ትምህርት ቤቶች፣ የቡና ማምረቻና ማደራጃዎች፣ የጤና ጣቢያዎችና ሌሎችም የመሠረተ ልማት ተቋሞች ወድሞ ማግኘታቸውን ተናግረዋል። ተፈናቃዮችም ሆኑ ተፈናቃዮቹን እያስተናገዱ ያሉት ማኅበረሰቦች ራሳቸውም የምግብ፣ የውሃ፣ የብርድ ልብስ፣ የማብሰያ ግብአቶችና የመሳሰሉ መሠረታዊ አቅርቦቶች የብረታ ችግር እንዳለባቸው ዩኤንኤችሲአር አስታውቆ በአካባቢው የወቅቱ የከበደ ዝናብ ከመጀመሩ በፊት የመጠለያ ቁሳቁስ፣ የላስቲክ ሽፋንና ሌሎችም አቅርቦቶች በአፋጣኝ ሊደርሱላቸው እንደሚገባ አሳስቧል። የዩኤንኤችሲአር ቡድኖች ከመንግስታቱ ድርጅት ድርጅት ማዕከላዊ የአፋጣኝ ምላሽ ፈንድ ባገኘው የገንዘብ ድጋፍ የማብሰያ አቅርቦቶችን፣ የመተኛ ምንጣፎችን፣ ብርድ ልብሶችን፣ የፕላስቲክ ሽፋኖችን፣ ጀሪካኖችን የመሳሰሉ 50 ሺህ የአጣዳፊ እርዳታ ሽክፎችን ለተረጂው እያደረሱ መሆናቸውን ቃል አቀባዩ ገልጸዋል። እስካሁንም 17 ሺህ 400 ሽክፎች ወይም ኪቶች መሰራጨታቸውን የጠቆመው የቃል አቀባዩ ባባር ባሎች መግለጫ የግል ንጽሕናና የጽዳት መጠበቂያ አቅርቦቶች እንዲሁም አልባሳት በተቻለ ፍጥነት መድረስ እንዳለባቸው በብርቱ ያሳስባል። ዝናቡ እየጠነከረ ሲሄድ በመጠለያዎች ውስጥ ያሉ ሰዎች ጤና አደጋ ላይ እንደሚወድቅ የተለያዩ ወረርሽኞች ፈጥነው ሊቀሰቀሱና ፈጥነውም ሊዛመቱ እንደሚችሉ ዩኤንኤችሲአር አስጠንቅቋል። ለመጪዎቹ 12 ወራት አፋጣኝ እርዳታ ለማድረስ እንዲቻል የ215 ሚሊዮን ዶላር አጣዳፊ ድጋፍ እንደሚያስፈልገውም ኮሚሽነሩ አስታውቋል። ዩኤንኤችሲ ጋር ከአሁኑ ቀውስ በተጨማሪ ኢትዮጵያ እያስተናገደቻቸው ላሉ 854 ሺህ ስደተኞች ድጋፍ እየሰጠ መሆኑን ገልጿል።